በደቡብ ክልል በኦሞ ወንዝ ላይ የተገነባው የግልገል ጊቤ 3 ግድብ 246 ሜትር ከፍታና 610 ሜትር ስፋት እንዳለው ተጠቅሷል። ግድቡ በኦሞ ወንዝ አካባቢ ያሉትን ገበሬዎችና በአካባቢው ተፈጥሮ ላይ ተጽዕኖ ይኖረዋል በማለት 400 ድርጅቶች ግድቡን በመቃወም ፍርማ አሰባስቦ ነበር። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ግልገል ጊቤ 3ን በተመለከተ ሰርቫይቫል ኢንተርናሽናልና የመሳሰሉት የመብት ተሟጋቾች አጀንዳ አድርጎ የተነሱት አካባቢው ሙዚየም ሆኖ እንዲቀጥል ብራብሮ እንዳይረብሽ በሚል ጥያቄ የሚያነሱ ሲሉ ተችተው ነበር። አሁንም ደግሞ የኢትዮጵያ ኤሌክትሪክ ኃይል የህዝብ ግንኙነት ዳይሬክተር አቶ ምስክር ነጋሽ መሰረተ ቢስ አሉባልታ ይላሉ። በግቤ ሶስት ላይ በተለይ አንዳንድ የሀገራችን ልማት የማይፈልጉ ግለሰቦችን ይሁን ቡድኖች በግቤ ሶስት ላይ ይነዙት የነበረ አሉባልታ ደረጃ በደረጃ እየከሰመ ነው ሄደው። ምክንያቱም መሰረተ ቢስ የሆነ ጉዳይ ሁሉ ውሎ አድሮ መክሰሙ አይቀርም። የእነሱም በግቤ ሶስት ላይ በአካባቢ ላይ ተጽዕኖ ያመጣል ወዘተ ሲሉት የነበረው ከአሉባልታ አላለፈ ስለሆነም ነው እነሆ የግቤ ሶስት የኤሌክትሪክ ኃይል ማመ ጫ አካባቢን ማህበራዊና ኢኮኖሚያዊ አገልግሎት የአካባቢው ህብረተሰብ ተጠቃሚ ከማድረግ አልፎ አጠቃላይ በአካባቢው ምንም አይነት ተጽዕኖ የማያመጣ እንዲሁም ዘርፈ ብዙ ጥቅም የሚሰጥ ፕሮጀክት በመሆኑ አሉባልታዎች ሁሉ ደረጃ በደረጃ እየከሰሙ እርቃናቸውን ቀርተው ለአጠቃላይ ስኬት የበቃው እውነታ ይሄ ነው። የአናሳ ጎሳ መብት ተከራካሪው ሰርቫይቫል ኢንተርናሽናል የተሰኘው ተቋም በታችኛው ኦሞ ወንዝ አካባቢ የሚኖሩ ሰዎች ከመሬታቸው እንደተፈናቀሉ እንዲሁም ሌሎች ሰብአዊ መብት ጥሰቶች እንደተፈጸመባቸው በመዝገብ ተይዘዋል ስሉ የተቋሙ በጀርመን አስተባባሪ የሆኑት ሊንዳ ፖፔ ለዶችቬሌ ተናግረዋል። ግድቡ ተጠናቆ ስራ ላይ ቢውልም በነዋሪዎቹ ፍቃድ ውጪ ስለሆነ አሁንም ትችታችንን አላቆምንም ይላሉ። እንግዲህ ቀደም ብሎ ከአካባቢው ነዋሪዎች ፈቃድ ስላልተሰጠ አሁንም ችግሩ ቀጥሏል። አሁንም የሰብአዊ መብት ጥሰት ቀጥሏል። በዚህ ሁኔታም ደስተኛ አይደለንም። በመንግስት ላይ ጫና ማድረጋችንን እንደ ስኬት ነው የምናየው። ረጂ ሀገሮችም ከኢትዮጵያ መንግስት ጋር ስለ ሰብአዊ መብት ጥሰት እንደተነጋገሩ ነግረውናል። ስለዚህ ዘመቻችን ትኩረት ሳያገኝ አልቀረም። ይሁን እንጂ የሰዎችን ፈቃድ እስካላገኙና የሰብአዊ መብት ጥሰት በመቀጠሉ እኛንም አሳስቦናል ጉዳዩንም ተከታትለን እንቆጣጠራለን። በአካባቢው የሚገኙት ገበሬዎች ግድቡ ያመጣል የተባለውን ተጽዕኖ እንዲቋቋሙ እንዲሁም የአካባቢው ተፈጥሮ ለመጠበቅ መንግስት ምን እየሰራ ነው ብዬ አቶ ምስክር ጠየኳቸው። መጀመሪያ መሰመር ያለበት ጊቤ ሶስት የኤሌክትሪክ ኃይል ማመንጫ ይሁን ሌሎች የኃይል ማመንጫዎቻችን የኤሌክትሪክ ኃይል ካመነጩ በኋላ ወደ ነበረበት ወደ ተፈጥሯዊ ፍሰት ነው የሚገቡ የጊቤ ሶስትም ይሄው ነው። እንዲሁም የጊቤ ሶስት ከአሁን በፊት በነበሩ አመታት የነበረው የአየር ጸባይ የጊቤ ሶስት የኤሌክትሪክ ኃይል ማመንጫ ግድብ በመገንባቱ ለብዙ ብዛ ህይወት ለኑሮ ለተስማሚ የሆነ ያደረገ ፕሮጀክት ነው። በተለይ በኦሞ አካባቢ ያሉ ወገኖቻችን አርሶ አደሮች ለእርሻ ስራ የሚገለገሉበት እርጥማማነት ሁኔታ ምቹ እጅግ በጣም ለመፍጠር አንዳንዴ ውሃው የሚለቀቅበት ሁኔታ አለ። በጣም የሚገርመው ነገር ከበኦሞ አካባቢ ያሉ አርሶ አደሮች እቃውን በፊት ግድቡ ከመገንባቱ በፊት በነበሩ ዘመናት በግቤው ውሃ ሙላት ምክንያት አዝመራቸው በጎርፍና በደለል ከመ ጡም በላይ ተጠርጎ ሁሉ የሚሄድበት ሁኔታ ነበረ። አሁን ግን ውሃው እጅግ በጣም ያንን ችግር የሚቀርፍና ውሃው ተመጥኖ የሚለቀቅ በመሆኑና ምንም አይነት ጉዳት እንዳያደርስ በመደረጉና ደለል ደለልና የመሳሰሉ ችግሮችን የሚያስቀር በመሆኑ በኦሞ አካባቢ በጊቤ ተፋሰስ የሚኖሩ ወገኖቻችን አጠቃላይ የኑሮ ምቹ ሁኔታ የፈጠረ ፕሮጀክት ነው። የግልገል ጊቤ ግንባታ በ1998 መጨረሻ እንደተጀመረ እና አንድ ነጥብ አምስት ቢሊዮን ዩሮ ወጪ እንደተደረገ አቶ ምስክር ተናግረዋል።